ተስፋ <tune> ለሴቶች <in> <tune in> <tune in> በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች እንደምን አመሽታችኋል! የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ ስለ ጡት ካንሰር በሽታ ምንነት፣ መንስኤውና መፍትሄው አብረን እናያለን። እንዲሁም ከባለፈው ሳምንት የቀጠለውን ስለ እግዚአብሔር ፍቅር እያየን ያለነውን ትምህርታችንን ይዘን ቀርበናል። እስከ ፍጻሜ ቆይታችሁ እንድትከታተሉ እየጋበዝናችሁ በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ሕያውና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። አባቶይ ሆይ ይህችን የሰላሳ ደቂቃ ቆይታችንን በጌታ በኢየሱስ ስም እንድትባርክልን እንጸልያለን። ስለ ሁሉ ስም ይባረክ። በጌታ በኢየሱስ ስም አሜን። ይህም በእግዚአብሔር ቀላ ይህም በአምላኬ Se <laughs> abira I so as የጡት ካንሰር። ስለ ጡት ካንሰር ሕመም ምልክቶች ዶክተር ሆነልያት ኤፍሬም እንደሚከተሉት አቅርበውታል። ቀደም ብዬ ካቀረብኳቸው ምክሮች ውስጥ ስለ ጡት ካንሰር ላልተረዳችሁ ጠቃሚ ስለሆነ እነሆ። የጡት ካንሰር በዓለማችን በሴቶች ላይ ከሚከሰቱ የካንሰር አይነቶች በሁለተኛ ደረጃ ላይ የሚገኝ ሲሆን በአብዛኛው ከአምሳ አመት በላይ በሆኑ ሴቶች ላይ የሚከሰት ቢሆንም በወጣት ሴቶች ላይም የመከሰት እድል አለው። የጡት ካንሰር መነሻ መንስኤዎች በእርግጠኝነት የሚታወቁ ባይሆንም የተካሄዱ ጥናቶችን መሰረት በማድረግ ለህመሙ ተጋላጭነትን የሚጨምሩ ሁኔታዎችን በከፊል እንደሚከተሉት ቀርበዋል። አንደኛ እድሜ በጡት ካንሰር የመጠቃት እድል በእያንዳንዱ አስር አመት የህይወት ዘመን በእጥፍ የሚጨምር ሲሆን በአብዛኛው ከሃምሳ አመት በላይ በሆኑ ሴቶች ላይ ይከሰታል። ሁለተኛ በዘር ይህ የካንሰር አይነት በዘር የመተላለፍ ባህሪ ያለው ሲሆን በካንሰር ህመሙ የተጠቃው የቤተሰብ አባል እናት፣ እህት፣ ወይም ሴት አያት ከሆኑ የመተላለፍ እድሉ ከፍተኛ ይሆናል። ሶስተኛ ከዚህ ቀደም የጡት ካንሰር ህመም የነበረባቸው ከሆነ አራተኛ ልጅ ያልወለዱ ሴቶች ወይም የመጀመሪያ ልጃቸውን እድሜያቸው ከሰላሳ አመት በላይ ከሆኑ በኋላ የወለዱ ሴቶች ይህ የጡት ካንሰር ህመም ሊያጋጥማቸው የሚችልበት መጠን የሰፋ ይሆናል። አምስተኛ ጡት ያለማጥባት፣ ስድስተኛ ደረታቸው ለብዙ ጊዜ ለጨረር የተጋለጡ ሴቶች፣ ሰባተኛ ከፍተኛ የአልኮል መጠን ያላቸውን መጠጦች የሚያዘወትሩ ስምንተኛ ሲጋራ ማጨስ ናቸው። የጡት ካንሰር ህመም ምልክቶች አንደኛ በጡት ላይና በጡት አካባቢ የሚወጣ እባጭ። አብዛኛውን ጊዜ የጡት ካንሰር ህመም ምልክት የሚሆነው ህመም የለሽ የሆነ እባጭ ሲሆን ነው። ይህ እባጭ አብዛኛውን ጊዜ ወደ ሰውነት የሚሰራጭ የካንሰር አይነት ላይሆን ይችላል። ነገር ግን ወደ ህክምና ተቋም በመሄድ ማረጋገጥ ተገቢ ነው። ሁለተኛ የጡት መጠንና ቅርጽ መለያየት። አንዱን ጡት ከሌላኛው ጋር በማነጻጸር የቅርጽና የመጠን ልዩነት ካስተዋሉ ወደ ሕክምና ተቋም በመሄድ ማረጋገጥ ተገቢ ይሆናል። ሶስተኛ በተወሰነ የጡት ቆዳ ላይ የመጠንከር ስሜት መከሰት። አራተኛ የጡት ጫፍ ወደ ውስጥ መገልበጥ። ይህ አይነት የጡት ጫፍ ወደ ውስጥ መገልበጥ ከልጅነት ወይም ቀድሞ የነበረ ወይም ተፈጥሯዊ የሆነውን የጡት ጫፍ መገልበጥ አያካትትም አምስተኛ የህመም ስሜት አልፎ አልፎ በጡት አካባቢ የህመም ስሜት ሊኖር ይችላል ነገር ግን የጡት አካባቢ ህመም በአብዛኛው የካንሰር ህመም ቀዳሚ መገለጫ ወይም ምልክት ላይሆን ይችላል የጡት ካንሰር ህመም የሚሰራጭባቸው ቦታዎችን የሚከተል የህመም ምልክት ሊኖረው ይችላል ቀድሞ የሚሰራጨው ወደ ብብታችን ስር በሚገኘው አካባቢ ሲሆን ይህም የብብት ስር እብጠትን ሊያስከትል ይችላል። የጡት ካንሰር ቅድሚያ ካልተደረሰበትና ሕክምና ካላገኘ ወደ ጉበታችን እንዲሁም ወደ ተለያዩ የሰውነት ክፍሎች በመሰራጨት እስከ ሞት ሊያደርስ የሚችል የህመም አይነት ሲሆን በሀገራችን ኢትዮጵያም እየተበራከተ ያለ የህመም አይነት ነው። በመሆኑም ከላይ የተጠቀሱትን ማናቸውንም አይነት የህመሙ ምልክቶች የታዩት ሰው ወደ ህክምና ተቋም በመሄድ በቶሎ መፍትሄ ማግኘት ይኖርበታል። የጡት ካንሰር ምልክቶች የሚከተሉትን ያካትታል። በወር አበባ ዑደት ጊዜ የሚቆይ በጡት ውስጥ በጡት አካባቢና በብብት ስር መጠጠር ወይም አንኳር የሚመስል ምልክት፣ እንደ አተር ያነሰ እባጭ ወይም አንኳር ነገር በጡት ላይ ሲታይ ጡት ላይ የሚታይ የቅርጽ ወይም የመጠን ይዘት ለውጥ፣ ከጡት ውስጥ የሚወጣ ደም የተቀላቀለበት ወይም ንጹህ ፈሳሽ፣ በጡት ቆዳ ላይ የሚስተዋል የእይታ ወይም የስሜት ለውጦች ማለትም ወደ ውስጥ ስርጉድ ማለት፣ መጨማደድ፣ መቅላት ወይም ማበጥ፣ የጡት ወይም የጡት ጫፍ መቅላት፣ ከሁለቱ ጡቶች መካከል በአንድ ወይም ሁለቱ ላይ ለየት ያለ እይታ ያለው ክፍል መኖር፣ በጡት ቆዳ ላይ ስንዳስሰው ጠንከር ያለ ክፍል ካለ፣ እነዚህ ለውጦች ጡቶችን በማየት በመዳሰስና በመንካት በቤት ሆነን የምንለያቸው ስለሆነ፣ እነዚህን ለውጦች ስናይ ወደ ጤና ተቋም በመሄድ ራሳችንን ማሳየት እንዳለብን እንረዳለን። የጡት ካንሰር ማለት ከቁጥጥር ውጪ የሆነ የጡት ሴሎች እድገት ማለት ነው። ብዙ ጊዜ በዚህ በሽታ የሚጠቁት ሴቶች ቢሆኑም የጡት ካንሰር በወንዶች ላይም ሊከሰት ይችላል። የጡት ካንሰር ዋነኛ ምልክቶች እጢ፣ እብጠትና የቆዳ ለውጥ ሲሆኑ፣ አንዳንድ ጊዜ የጡት ካንሰር ምንም አይነት ምልክት ሳያሳይ ሊከሰት ይችላል። እነዚህ ምልክቶችም የሚከሰቱባቸው ሰዎች ግዴታ በጡት ካንሰር በሽታ ተይዘዋል ማለት አይደለም። ነገር ግን እነዚህን ምልክቶች ካዩ ወደ ክሊኒክ በመሄድ ምርመራ እንዲያደርጉ ይመከራሉ። በጡት ላይ የሚደረግ የግል ፍተሻ በዚህ መልኩ ሊረዳን ይችላል። በየወሩ ቢደረግ ጠቃሚ እንደሆነ የሕክምና ባለሙያዎች ያስረዳሉ። በማንኛውም እድሜ ላይ ያሉ ሴቶች ይህን በማድረግ ራሳቸውን ከጡት ካንሰር መጠበቅ እንደሚችሉም ይመክራሉ። ይህን ለማድረግ ምቹ ጊዜ የወር አበባ መጥቶ ከሄደ በኋላ በሚከተሉት ቀናት ቢሆን ይመከራል። አብዛኞቹ ሴቶች የራሳቸውን የጡት ካንሰር የሚያገኙት በጡቶቻቸው ላይ ያለውን ለውጥ በመመልከትና በጡታቸው አካባቢ ያለውን ስሜታቸውን በመረዳት ነው። የጡት ካንሰር ምርመራ መጀመር ያለበት ምንም አይነት የበሽታው ስሜት ሳይሰማም ጭምር ነው። በተለይ ከአርባ አመታቸው በላይ ያሉ ወይም በቤተሰባቸው ውስጥ የጡት ካንሰር ታሪክ ያለባቸው ሴቶች በየሁለት አመቱ አንዴ ምርመራ እንዲያደርጉ ይመከራሉ። በጡት ላይ በሚደረግ ፍተሻ ወቅት የጡት እባጭ የሚገኝባቸው ታካሚዎች በተጨማሪ የአልትራ ሳውንድና የተለያዩ ምርመራዎች ሊታዘዙላቸው ይችላሉ። ከነዚህም የተገኘው ውጤት አጠራጣሪ ሆኖ ሲገኝ ከእባጩ ላይ በመርፌ ናሙና በመውሰድ ካንሰር መሆኑን ወይም አለመሆኑን ማረጋገጥ ይቻላል። አብዛኛውን ጊዜ እባጩ ካንሰር ያልሆነ እጢ ሆኖ ይገኛል። ካንሰር የሆነ እባጭን በሚገኝበት ጊዜ በቶሎ እርምጃ በመውሰድ በዘመናዊ ሕክምና ታክሞ መዳን ይቻላል። የጡት ካንሰር የተለያዩ ደረጃዎች አሉት። የጡት ካንሰር አምስት ደረጃዎችና ሶስት ክፍሎች ወይም ይዘቶች አሉት። ደረጃዎቹ የሚወሰኑት በእጢው የትልቀት ልክና በሌሎች የሰውነት ክፍሎች በመሰራጨቱ ሲሆን ክፍሎቹ ደግሞ በእጢው የእድገት ፍጥነት ላይ የተመሰረቱ ናቸው። በመጀመሪያ ደረጃ የሚገኘው ዜሮ ደረጃ የሚባለው የጡት ካንሰር ሲሆን በወተት ማፍሰሻ ቱቦ ውስጥ የተወሰነ ሲሆን የሚታይ የካንሰር ሴል ላይኖር ይችላል። በአንደኛ ደረጃ የሚገኘው የጡት ካንሰር እጢ ስፋቱ ሲለካ ከሁለት ሳንቲሜትር የማይበልጥና ከወተት ማፍሰሻ ቱቦ ውስጥ መስፋት የጀመረ ካንሰር ወይም በጡት ውስጥ እጢ ሳይኖር የካንሰር ሴሎች ሲገኙ ነው። በሁለተኛ ደረጃ የሚገኘው የጡት ካንሰር እጢው ከሁለት እስከ አምስት ሳንቲሜትር የደረሰና በሰውነት ውስጥ የተሰራጨ ወይም ያልተሰራጨው ነው። የጡት ካንሰር እጢ ባይገኝም ከ2 ሚሊ ሜትር የሚበልጡ የካንሰር ሴሎች ከ1 እስከ ሶስት የሚደርሱ ከተገኙ በዚህ ደረጃ ውስጥ ይጠቃለላል። በሶስተኛ ደረጃ የሚገኘው የጡት ካንሰር ከ5 ሳንቲሜትር ከበለጠና ከ02 እስከ 2 ሚሊ ሜትር የሚደርሱ የካንሰር ሴሎች ከተገኙ ወይም ምንም እጢ ሳይገኝ ከ4 እስከ ዘጠኝ የሚደርሱ የካንሰር ሴሎች ከተገኙ በሶስተኛ ደረጃ ላይ ይቀመጣል። በአራተኛ ደረጃ የሚገኘው የጡት ካንሰር ከጡቱና ከአጠገቡ ካሉ ፈሳሾች አልፎ ካንሰሩ በሳምባ፣ ራቅ ባሉ የሰውነት ክፍሎች፣ በቆዳ፣ በአጥንት፣ በጉበትና በአንጎል ላይ የተሰራጨ ሲሆን ነው። በማንኛውም ዕድሜ ክልል ውስጥ ቢሆኑ የጡት ጤንነትን መጠበቅ የምንጀምረው የጡታችንን ሁኔታ በማወቅ ነው። ምንም እንኳን በየጊዜው የጡት ካንሰር ምርመራ ብንከታተልም ለእኛ ጡት ተፈጥሯዊ የሆነውን የተለመደውን ሁኔታ ማወቁ እጅግ የቀለለ ነው። አብዛኛዎቹ ሴቶች የራሳቸውን የጡት ካንሰር የሚያገኙት በጡቶቻቸው ላይ ያለውን ለውጥ በመመልከትና በጡታቸው አካባቢ ያለውን ስሜታቸውን በመረዳት ነው። የጡት አካል ጡት ብለን ከምናውቀው በላይ ሰፊ የሰውነትን አካል ይሸፍናል። ይህም ከብብት ጀምሮ አግድም እስከ ደረት መካከል ከሚገኘው የጡት አጥንት ድረስ ይዘልቃል። ጡቶች የሚቀመጡት ወይም የሚገኙት ጎድንን በሚሸፍን በደረት ላይ በሚገኝ ጡንቻ ነው። ባለሙያዎች ይህንን የተወሰኑ ዘዴዎችን በመጠቀም በየወሩ የጡታችንን ሁኔታ በማጥናት ራሳችንን እንድንከታተል ይመክራሉ። በጡት ላይ የሚደረግ የግል ፍተሻ በየወሩ ቢካሄድ ጠቃሚ እንደሆነ የሕክምና ባለሙያዎች ይመክራሉ። በራስ ላይ የሚደረግ የጡት ፍተሻ ወይም ምርመራ ከወገብ በላይ እራቁት በመሆን መስተዋት ፊት ለፊት በመቆም የሚደረግ ነው። እጃችንን በወገባችን ላይ በማድረግ የተለመደውን የጡታችንን ቅርጽ ማጥናት ያስፈልጋል። ይህም ወደፊት ጡታችን ሊኖረው ስለሚችለው ለውጥ ለይቶ ለማወቅ ስለሚረዳ ነው። ከመስተዋት ፊት ለፊት እጅን በራስ ላይ በማድረግ የጡቶችን ቅርጽ ማጥናት፣ የተለመደውን የጡት ቅርጽ ጠንቅቆ ማወቅ በጊዜ ብዛት ወይም በሌሎች የጤና እክሎች ምክንያት ሊመጡ የሚችሉ ለውጦችን ለይቶ ለማወቅ ይረዳል። ልንፈትሾ ባሰብንበት ጡታችን በኩል ያለውን እጃችንን ከራሳችን በላይ በማድረግ ወይም ወደ ላይ በመዘርጋት ሶስት ጣቶቻችንን በመጠቀም በክብ በማንቀሳቀስ ከብብት ስር ጀምሮ ጡታችንን በሙሉ በሚገባ መፈተሽ ነው። ፍተሻችን እጃችን በሚንቀሳቀስበት ወቅት በጡት ውስጥ የሚፍረጠረጥ ነገር መኖሩንና አለመኖሩን ለማረጋገጥ ይረዳናል። የሚፍረጠረጥ ነገር ካገኘን ደጋግመን በመፈተሽ መኖሩን እርግጠኛ መሆን ይኖርብናል። ከዚያም ለበለጠ መረጃ ሐኪምን ማነጋገር ይኖርብናል። በመቀጠልም የጡቶቻችንን ጫፎች በመጫን ከጡታችን ውስጥ የሚወጣ ፈሳሽ መኖር አለመኖሩን መፈተሽ ይገባናል። ከዚያም በጀርባ በመንጋለልና ልንፈትሸው ያሰብነውን ጡታችንን በኩል ያለውን እጃችንን ከጭንቅላታችን በላይ በመዘርጋት በሌላኛው እጆቻችን በመጠቀም ጣቶቻችንን በሚገባ በማንቀሳቀስ ጡቶቻችንን መፈተሽ እንችላለን። በዚህ ጊዜ የተለየ ሁኔታ ባጋጠመን ስፍራ ላይ እርግጠኛ እስከምንሆን ድረስ ፍተሻችንን ማካሄድ ነው። ከዚያም በኋላ የምንጠራጠረው ነገር ካጋጠመን ወደ ሐኪም ቤት በመሄድ ራሳችንን ማሳየት ይኖርብናል። አንድ ተለይቶ የታወቀ የጡት ካንሰር መንስኤ ነው የሚባል ነገር የለም። ሆኖም የጡት ካንሰርን ያመጣሉ ተብሎ የሚገመቱ ነገሮች አሉ። Let's dance, let's dance, let's dance, እግዚአብሔር ፍቅር። ባለፈው ሳምንት እግዚአብሔር ለልጁ ያለውን አስደናቂ ፍቅር አይተናል። ከዛ የቀጠለው ክፍል እነሆ፣ ተከታተሉት። ይህን በእግዚአብሔር አይን ቀላል ነው፣ ቀላል ይህን በአምላኬ አይን ቀላል i'm be be አብ ልጁን ወደ ዓለም ሲልከው ትእዛዝ ሰጥቶት ነበር። አሁንም ጌታ ኢየሱስ ወደ አብ ከመሄዱ በፊት ወደ ዓለም ለሚልካቸው ደቀ መዛሙርቱ ትእዛዝ ሲሰጣቸው እናያለን። ለመሆኑ ይህ ትእዛዝ ምንድን ነው? እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ። ከዚህ ክፍል እንደምንረዳው አብ ወልድን ወደ ዓለም ሲልከው የሰጠው ትእዛዝ እኔ እንደወደድኩህ ውደዳቸው የሚል ነበር። ክርስቶስም ወደ ዓለም መጥቶ ምንም እንኳ እንደ ማንኛችንም ቤተሰብ፣ ዘር፣ ቋንቋ፣ ወገን የነበረው ቢሆንም የራሱ የሆኑትን ብቻ ይወድ ዘንድ ከርሱ ክበብ ውጪ የሆኑትን ያገል ዘንድ በተፈጥሯዊ ፍቅር አልኖረም። ይልቅ በአባቱ ፍቅር ኖረ እንደተወደደ ወደደ። ከአብ ልብ ለእርሱ የፈሰሰውን የፍቅር ዥረት ሳይገድብ አፈሰሰው። እኛ አብ ወልድን በዘላለም ውስጥ እንዴት እንደወደደው አናውቅም። ነገር ግን ወልድ እኛን እንዴት እንደወደደን በጥቂቱም ቢሆን አውቀናል። ስለዚህ የአብን ፍቅር የምናየው በክርስቶስ ፍቅር ውስጥ ነው። ይህም ፍቅር ለማስተዋልና ከመታወቅ የሚያልፍ ፍቅር ነው ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም፣ ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል፣ ይላል ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 16 ላይ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ይላል ሐዋርያው ጳውሎስ ለኤፌሶን ሰዎች በጻፈው መልእክት ምዕራፍ 3 ቁጥር 18 ላይ። እንግዲህ ወልድ ካባቱ ትእዛዝን እንደ ተቀበለ። እንደ ተወደደም እንደወደደን እኛም ከወልድ ትእዛዝን ተቀብለናል። ይህም ትእዛዝ እንደ ተወደድን እንድንወድ ነው። ነፍስን በመስጠት ወደኛ የፈሰሰውን የፍቅር ጅረት ልናቁረው አይገባም። ይልቅ እነርሱም ይህንኑ ያደርጉ ዘንድ እነርሱም ይህንኑ ያደርጉ ዘንድ እያዘዝን እንደ ኢየሱስ ክርስቶስ ወደ ሌሎች ልናፈሰው ይገባል። የምንጀምረውም ከሩቅ አይደለም። በዙሪያችን ያሉ በፍቅር እየተቃጠሉ የሩቁን ብናጠጣ ምን ፋይዳ አለው? ስለዚህ በአጠገባችን ያሉ የእፍታው ተቋዳሽ ሊሆኑ ይገባል። ለዚህ ነው ጌታ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ያለን በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ በአዲስ ኪዳን እንደ ቀደሙት 613 ወይም አስርት ትእዛዛት አልተሰጡንም ነገር ግን እንደ ተወደድን መጠን እርስ በርሳችን እንድንዋደድ አንድ ትእዛዝ ተሰጥቶናል። ታዲያ ምን ያህል እየወደድንና እየተዋደድን ነው? የክርስቶስን መስቀል በላዩም ያለውን መከራ የፈጠረው ዳቢሎስ አይደለም፣ ወይም አይሁዳዊነት ወይም ሮማውያን አይደሉም። የፈጠረው ፍቅር ነው። እውነተኛ መስቀል እንደ ተወደድን ለመውደድ ስንሄድ የምናልፍበት የህይወት ጎዳና ነው። ስለ ፍቅር የምንከፍለው ዋጋ ነው። ለመሆኑ የምንወደው ማንን ነው? የማይወደዱትን፣ ፍቅራችን የማይገባቸውን፣ በማህበረሰብ የተገፉትን፣ አፍቃሪ ወዳጅ ያጡትን ጭምር ነው። የሚወዱንም ብቻ ብንወድማ ምን ትርፋለን? ታዲያ እንደተወደድን ለመውደድ መጀመሪያ የተወደድንበት ልክ ማወቅ አለብን። ይህን ማወቅ የልምምድ እንጂ የመረጃ ብቻ መሆን የለበትም። የአብ ፍቅር ወደ ወልድ የፈሰሰው በመንፈስ ቅዱስ አማካኝነት ነው ወደኛም የሚፈሰው በመንፈስ ቅዱስ አማካኝነት ሲሆን እኛም ወደ ሌሎች ልናፈሰው የምንችለው በመንፈስ ቅዱስ አማካኝነት ብቻ ነው በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል ሮሜ ምዕራፍ አምስት ቁጥር አምስት ላይ ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን ይላል ቆላሲያስ ምዕራፍ 1 ቁጥር 8 ላይ ታዲያ ምን ያህል እየተዋደድን ነው? ማንም ሰው በዚህ ምድር የሚጥረውና የሚለፋው ደስታን ለማግኘት ነው። ነገር ግን እውነተኛ ደስታ ራስን ለማስደሰት በመጣር የሚመጣ አለመሆኑን የተረዳን ስንቶች እንሆን? ራስን ለማስደሰት የሚደረግ ሙከራ ለጊዜው ይሳካ ይሆናል። ነገር ግን ውሎ ሳያድር እንደ ጉም ተኖ ይጠፋል። የራስን ደስታ ሰውቶ ሌሎችን ለማፍቀር ሲኬድ ግን በምላሹ ለዘላለም የማይነጥፍ የፍቅር ደስታ ይሸመታል። ለዚህ ነው ጌታ ደስታዬም በእናንተ እንዲሆን፣ ደስታችሁም እንዲፈጸም ይህን ነግሬአችኋለሁ ያለው በዮሐንስ ወንጌል ምዕራፍ 15 ቁጥር 11 ላይ። ስጦታ የሌለበት ፍቅር የቃላት ድርደራና የስሜት ጋጋታ እንጂ እውነተኛ ፍቅር አይደለም። አብ ወልድን በዘላለም ዘመናት ውስጥ ክብሩን በመስጠት ሁሉን በእጁ በመስጠት እንዴት እንደወደደው ቀደም ብለን ተመልክተናል። እርሱም ነፍሱን በመስጠት እንዴት እንደወደደን ለማየት ሞክረናል። እኛስ ዛሬ እጃችን ከምን ይሆን? ዮሐንስ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ብሏል፣ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 16 ላይ። ሆኖም በዚህ ያበቃም። ምናልባት ዛሬ ነፍስን የሚጠይቅ ነገር ላይኖር ይችል ይሆናል። ነገር ግን ብዙ የእኛን ነገር የሚጠይቅ ነገር ሞልቷል። ዛሬ ስለ ፍቅር ራሱ መስጠት የማይወድ ነገ ነፍስን የሚጠይቅ ነገር ቢመጣ እንደምን ይሰጣል? ለዚህ ነው ዮሐንስ በመቀጠል ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ፣ ያለን ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ። ሁልጊዜ እንደ ተወደድን ለመውደድ፣ ለፍቅርና ለመልካም ሥራ እንድንነቃቃ እግዚአብሔር ይፈልጋል። በነገር ሁሉ እግዚአብሔር እንዲረዳን በጸሎትና በምልጃ በፊቱ መሆን እንደሚገባን እንረዳለን። ጌታ በነገር ሁሉ ይርዳን። የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖሯችሁ በአድራሻችን ጻፉልን። እኛም ጠቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብዝቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ የቆየሁት እኔ አስራት በይሳ ነኝ። ከመሰናበቴ በፊት አድራሻችንን አስታውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።